ምንጉድ ምንጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየ ያርቀን የሚነሳ አይችልም እንቺና አረሳ ምንጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየ ያርቀን የሚነሳ አይችልም ከዓይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ሰስለሻል کای نکنه خالو خانچی به چاب کنش به میتای گلو خانچی به چاب کنش به میتای گلو